ሩሲያ በጎረቤቶቿ ላይ በተለይ በምርጫ ሂደቶቻቸው ውስጥ ጣልቃ እየገባች ምስቅልቅል ለመፍጠርና ኢዲሞክራሲያዊ አስተሳሰቦችን ለመጫን በተከታታይ ትከተለዋለች ያሉትን ባህሪዋን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አወገዙ። በመጪው ሳምንት ወደ አውሮፓ የሚሄዱት ሚስተር ቲለርሰን ትናንት ባደረጉት ንግግር ዩናይትድ ስቴትስ የአውሮፓ አጋሮቿ ድንበሮች የተጠበቁ እንዲሆኑና ከሩሲያ ነዳጅ ራሳቸውን ነጻ እንዲያወጡ እንደምታግዛቸው አመልክተዋል። ስለ ቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል። ከቅርብ ጊዜ ወዲህ እያንሰራራች ያለችው ሩሲያ የደቀነችውን ያፈጠጠ ስጋት ዩናይትድ ስቴትስም አውሮፓም እንገነዘበዋለን ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት ዋሽንግተን ዲሲ ውስጥ ለተሰበሰቡ ታዳሚዎች ባደረጉት ንግግር ሩሲያ ባለፈው መስከረም በቦልቲክ ሀገሮች ወሰኖች አቅራቢያ ያደረገችው ዛፓድ ወይም ምዕራብ ብላ የሰየመችው የጦር ልምምድ ማንኛውንም ጥቃት ለመመከት የተቀናጀ እንቅስቃሴ ማድረጋችንን አስፈላጊነት ከመቼውም ጊዜ በለጠ አጉልቶታል ብለዋል ሆነዋል። ቲለርሰን ሩሲያ ቀደም ሲልም ጆርጂያና ዩክሬን ውስጥ ፈጽማቸዋለች ያሏቸውን ወረራዎች ያወገዙት፣ አሜሪካዊው የውጭ ጉዳይ ሚኒስትር ሀገራቸው ለአውሮፓ የምትመድበውን የመከላከያ በጀት እንደምታሳድግ አመልክተዋል። ዩናይትድ ስቴትስ ፈሳሹን የተፈጥሮ ጋዝና የምታመርተውን ድፍድፍ ዘይት ወደ ውጭ ልትልክ የምትችልባቸውን መመሪያዎች ልቀቅ እያደረገች በመሆኗ የማስገቢያ በሮችና የማከፋፈያ መስመሮችን በመሳሰሉ የመሠረተ ልማት ግንባታዎች ላይ ከአውሮፓ ወዳጆቻችን ጋር ለመስራት ከፍተኛ ጉጉት አለን። ቲለርሰን አክለውም ዩክሬን ሙሉ ነጻነቷንና በመላ ግዛቷ ላይም ሉዓላዊነቷን መልሳ እስክትቀዳጅ ሩሲያ ላይ የተጣሉት ማዕቀቦች እንደሚቀጥሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ብራስልስ በሚካሄደው የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ እና ቪየና ላይ በተጠራው የአውሮፓ የጸጥታና የትብብር ድርጅት ኦኤስሲኢ ስብሰባዎች ላይ ለመገኘት ከዋሽንግተን ከመነሳታቸው በፊት ያስተላልፏቸው መልእክቶች እጅግ የጠነከሩ መሆናቸውን የሰሜን ካሮላይና ቻፕል ሂል ዩኒቨርሲቲው የዓለም አቀፍ ግንኙነቶች ተንታኝ ክላውስ ሌሬስ አመልክተዋል። ጥያቄው ቲለርሰን ምን ያህል ተደማጭነት አላቸው ነው። የውጭ ጉዳይ መሥሪያ ቤቱ ምን ያህል ጫና ማሳደር ይችላል ነው። የውጭ ፖሊሲን በተመለከተ አዝማሚያውን የሚደነግገው ፕሬዚዳንቱም ነው። ፕሬዚደንት ትራምፕ ደግሞ አሜሪካ ለአውሮፓ በሚኖራት ቅርበትና ትስስር ላይ ያላቸው ቁርጠኝነት የተቀዛቀዘ ነው የዩናይትድ ስቴትስ ፕሬዚደንት ከሩሲያ ጋር ያላቸው ግንኙነት ይበልጥ የተነቃቃ በመሆኑ ይላሉ ሌረስ። የቲለርሰን ቃላት የአውሮፓ አጋሮችን ብዙም ላያረጋጋቸው ይችላል። የምስራቅ ዩክሬንን ሰላም አስመልክቶ በአውሮፓ የዘመን አቆጣጠር በ2014 ዓ ም ሚንስክ ላይ ለተፈረመው ስምምነት ሩሲያ እንድትገዛ ዩናይትድ ስቴትስና አውሮፓ ግፊት ማሳደራቸው አግባብ ቢሆንም ክርም ልሳነ ምድርን ለዩክሬን እንድትመልስ መወትወት ግን ፍሬ ላይኖረው እንደሚችል ክላውስ ጠቁመዋል። show me